መዝሙር ሃምሳ አራት አቤቱ በስምህ አድነኝ በኃይልህም ፍረድልኝ አቤቱ ጸሎቴን ስማኝ የአፌንም ቃል አድምጥ እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም እነሆ እግዚአብሔር ይረዳኛል ጌታዬም ለነፍሴ ደጋፊዋ ነው ክፋትን ወደ ጠላቶቼ ይመልሳታል በእውነትህም አጥፋቸው ከፈቃዴ እሠዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና።